ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ዩናይትድ ስቴትስ የሚኖሩ ትውልደ ኢትዮጵያውያንና ኤርትራውያን መካከል ሁለንተናዊ መተጋገዝን ለማዳበር ከዓመታት በፊት የተመሰረተው ፈርስት ጅራ ፋውንዴሽን ባሳለፍነው ቅዳሜ መጋቤት 14 ቀን 2016 ዓ.ም ልዩ የረመዳን ጾም አጋማሽ የኢፍጣር መርሃ ግብር አከናውኗል። ዝግጅቱ ለዋሽንግተን ዲሲና አካባቢው ለሚገኙ የኢትዮጵያና ኤርትራ ማህበረሰብ አባላት ምስጋና ለማቅረብም ስለ መዘጋጀቱ ፋውንዴሽኑ ገልጿል። በጉዳዩ ላይ ኤደን ገረመው ቀጣዩን ዘገባ አሰናድታለች። በዋሽንግተን ዲሲና አካባቢዋ የሚኖሩ ትውልድ ኢትዮጵያና ኤርትራ ሙስሊሞች አንድ ሺህ አራት መቶ አርባ ስድስተኛው የረመዳን ጾም አጋማሽን በጋራ የጸሎትና የኢፍጣር ስነ ስርዓት ለማክበር ባለፈው ሳምንት ቅዳሜ ምሽት መጋቢት አስራ አራት ቀን ሁለት ሺ አስራ ስድስት ዓመተ ምህረት በቨርጂኒያ ግዛት በሚገኘው አናንዴል ሁለተኛ ደረጃ ትምህርት ቤት ተሰባስበዋል። የፈርስት ሂጅራ ፋውንዴሽን የዲሬክተሮች ቦርድ ፕሬዚዳንት አቶ ጀማል ያሲን ፋውንዴሽኑ ለረዥም አመታት ሙስሊሙን ማህበረሰብ በልዩ ልዩ መንፈሳዊና ቁሳዊ አገልግሎቶች ሲያግዝ መቆየቱ ألم بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم رب اشرح لي صدري ويسر لي عمري وحلو الوقدة من لساني يفقه قولي السلام عليكم ورحمة الله وبركاته آه يا جماعة المسلمين بأمريكا نعجر متجنيو مسلمو شو مال عالم شو لرمضان ወር አደረሳችሁ። አሁን የምንገኝበት ረመዳን ወር ቲንካል ሰዓት ሁ አስራ አራተኛው ቀን ይመስለኛል። ስለዚህ የተጋመሰ ነው ማለት ነው። ቢዘገይም ረመዳን ከሪም ማለት እንፈልጋለን። ዛሬ ሁለተኛው የኮሚኒቲ እፍጣራችን ነው፣ የማህበረሰብ እፍጣራችን ነው። የዛሬ ሳምንት ቅዳሜ ቀን ማርች 16 አድርገናል። ተመሳሳይ ፕሮግራም ያኔ የፈንድሬዚንግ ፕሮግራም አድርገናል። ኦልሞስት ወደ 110 የሚሆን ታውዝንድ ዳላርስ እንትን ብለናል። ከዛ በፊት ግን ኦልሞስት 1.5 ሚሊዮን ዳላር ሬዝ አድርገን ማለት ነው ኦ ፐርዮድ ኦፍ ትሪ መንስ ፎር መንስ ፋይቭ መንስ ማለት ነው ትሪ ሚሊዮን የሚያወጣ አይተሹ ከሆነ እዚህ ጋር የምታያቸው ፖስተሮች ከኋላ ያሉት ወደ አምስት ኤከር የሆነ ወይም ሀያ ሺ ካሬ ሜትር የሆነ ፕሮፐርቲ ኮሚኒቲው ገዝቷል። ክሎስ ቱ ትሪ ሚሊዮን ዳላ አውጥቶ የአሜሪካን ዶላር ነው የኢትዮጵያ ብር ሳይሆን ማለት ነው እና ይሄን አውጥቶ ገዝቷል። ያንን የሚደግፍ ፕሮግራም አዘጋጅተን የዛሬ ሳምንት መጥተው ሰዎች የሚችሉትን ያህል አድርገዋል፣ ተሳትፏል በዋነኝነት ገንዘቡን ማዋጣት ብቻ አይደለም። መተን መገናኘታችን ምንድን ነው ዋናው አላማው። ህብረተሰቡን ማቀራረብ፣ ወንድማማችነትን ማጠናከር ይሄ የነቢዩ ሱና ነው። ነቢዩ ስ ላ ሰለም ረመዳን በሚጾሙበት ጊዜ ብቻቸውን ቤታቸው አያፈጥሩ በዋሽንግተን ዲሲ አቆጣጠር ጀንበር ስታዘቀዝቅ ከምሽቱ 7 ሰዓት ከ25 ላይ በተጀመረው የፍጣር ስነስርዓት ላይ ህጻናትን ጨምሮ ከ1500 በላይ ሰዎች ተገኝተዋል ይላሉ አስተናጋጆቹ። በዕለቱ ለጻሚዎች ማፍጠሪያ የቀረቡት ጣፋጭ ምግቦችም ምሽቱን አሳምረውታል። ለምርሃ ግብሩ መሳካት የፈርስት ሂጅራ ፋውንዴሽን የእህትማማቾች ቡድን አባላት ትልቅ ሚና ተጫውተዋል። የምትለው የተቋሙ የቦርድ አባል ጀሚላ መብራቱ ናት። ሰጣት የፍርስት ሂጅራ ሲስተርስ ግሩፕ ነው በዋናነት ያዘጋጀው። የእህቶች ስብስብ አለ ሰው ምግቡንም ያዘጋጁት ጣፋጮችን፣ ቴምሩን፣ ፓከማል ጀምሮ እነኛን ጣፋጭ ብስኩቶች፣ ሳንብሳዎችን ያዘጋጁት በሙሉ የእህቶች ድርሻ ነው የነበረውና እንደምታዩ በጣም ቆንጆ በሆነ ሁኔታ ተስተናግደው ምስል ጣፋጭ ምግብም ጥሩ በሆነ ሁኔታ ተበልቷል። እየተበላምና ያለ ያለው ደስ የሚል ነበረ። ሁሉ ሰው በደስታ እና በሞራል ነው እያገለገለ ከምግብ ያለፈ በጣም ከዛም በላይ በሆነ ሁኔታ ይሄ ሴንተር ሲገዛ ራሱ አዲሱ በጣም ትልቅ ሴንተር ነው የገዛነው። ወንድሞች እንደነገሩት ይሄ ሴንተር ሲገዛ ራሱ የእህቶች ድርሻ የሚገርም ነው። እያንዳንዱ ሚናቸው እያንዳንዱ ፈንድሬይዚንግ ከማሰባሰብ ጀምሮ ኦርጋናይዝ ከማድረግ ሀሳብ ከማመንጨት በዚህ በዛኛ ያ ሁሉ ታስክ በጣም አብዛኛው ፐርሰንት ሊባል በሚችል ሁኔታ በእህቶች የተከናወነ ተቋሙ በግዥ ቋሚ ንብረቱ ባደረገው በዚህ ስፍራ ከመስጂድ በተጨማሪ ከመዋለ ህጻናት እስከ አንደኛ ደረጃ ትምህርት ቤት የደረሱ ተማሪዎችን በእስላማዊ ስነስርዓት ኮትኩቶ የሚያሳድግ ትምህርት ቤት እንደሚታነጽበትም አስታውቋል። በፍጣር ስነስርዓቱ ላይ ስትሳተፍ ያገኘናትና የተቋሙ አጋር እንደሆነች የነገረችን ጀሚላ ተሰማ የትምህርት ቤቱ መከፈት ለማህበረሰቡ ትልቅ ፋይዳ አለው ትላለች። የረመዳን ወቅት የምትጠያየቂበትም ወቅት ነው። በዚህ ወቅት ላይ እንግዲህ ከወዳጅ ዘመዶቻችን ጋር የምንገናኝበት ነው። ፈርስት ሂጅራ ደግሞ ሰብሳቢ አባት የሆነ ቤት ነው እና ሁሉም በየፊናው ኮሚኒቲውን ሲያገለግል እናምን ቆይቶ እንደዚህ ደግሞ የሚሰበስበን ቤት ነው እና በዛ መልኩ መሰባሰባችን ደስ ይለናል። እንደ ኮሚኒቲ ልጆቻችን መጥተው የሌሎች የዚሁ ኮሚኒቲ ልጆች እንዲያገኙ አብረው እንዲጫወቱ ባህሉንም ሁሉንም ነገር የሚማሩበት ማዕከል ነው እና ደስ ብሎኛል። ትልቅ ስሜት አለው፣ የቤተሰብነት ስሜት አለው። በጎርጎሮሳውያኑ 1986 የተቋቋመው ፋውንዴሽን ቀደምት መስራቾች መካከል አንዱ ሀጂ ኑሩ ኢማም ለፈርስት ሂጅራ ፋውንዴሽን መነሻ የነበረውን ሁነት እንዲያስታውሱታል። ፕሪስቲጂዋ ሲንጀምር በጣም ጥቂት ሰዎች ነበር የነበር ነው። እና ታሪኩም ደግሞ የሚጀምረው እንደዚሁ አንድ ወንድማችን በአጋጣሚ ሞቶ እሱን ለመቅበር እንኳን የማንችልበት ደረጃ ነበር የደረስ ነው። ምክንያቱም ስለ ቀብር ብዙ ጊዜ ሙስሊሞች ሲሞቱ በእስልምና ስርዓት ነው መቀበር ያለባቸው። በክርስትናም ደግሞ እንደዚሁ ነው። ግን ያ ኦርጋናይዝድ ኤንቲቲ ስላልነበረ ያ ወንድማችንን መቅበር ስላልቻል ያገባት ባለቤቱ አፍሪካዊት አሜሪካዊት ነበረች። እነሱ እንደምንም አድርገው ቀበሩት እና ያ ነገም እኮ ወደኛ ጋር ቢመጣ እንደዚሁ መቀበሪያ እናጣለን። ለምንድን ነው ኦርጋናይዝድ ማን ሆነው? በሚል ጀምረን አሁን እዚህ ደረጃ ደርሰናል እና ስንጀምር በጣም ጥቂት ነበር። አሁን ግን ይኸውና ቤት እንኳን ለእንዲህ አይነት ኦኬዥን በምናዘጋጅበት ጊዜ ትምህርት ቤት እንጂ ሆቴል የማይችለው ደረጃ ስለደረሰ፣ ለዚህ ነው አሁን ትምህርት ቤት ውስጥ እንደዚህ መሬት ላይ እየተቀመጥን ከአንድ ሺህ ሰው በላይ ሰብስበን ሁሉንም የሚያካትት ቦታ የምናፈለግ ነው እና አሁን በጣም ትልቅ ደረጃ ደርሰናል። እጅግ በጣም ደስ የሚል ነው። ተቋሙ በምስረታ ዓመታቱ ባዘጋጃቸው ልዩ ልዩ መርሃ ግብሮች ላይ ይገኝ የነበረው ሰው ከመቶ የማይበልጥ እንደነበረ ሀጂ ኑሮ ያስታውሳሉ። የአሁኑ መሰባሰብም የተሳካውን የቦታ ግዢ ለማመስገን ቢሆንም ተጨማሪና ተከታታይ ድጋፍ እንዲደረግም ሀጂ ኑሮ ጥሪ አድርገዋል። እዚህ አካባቢ ላሉ ሙስሊሞች በአሜሪካ ሀገር ያሉ ሙስሊሞች በሙሉ ማስተላለፍ ፈልገው እኛ አሁን ትልቅ ቤት ይዘን እዳዎች ያሉብን እና እነዛን እዳዎች በአጭር ጊዜ ውስጥ መክፈል ስላለብን ሁሉም በኛ ላይ እንዲረባረብና እኛ ደግሞ ያን እንዳከፈል በኋላ ለሌሎቹ አርአያ ሆነን ደግሞ እነሱን መርዳት እንዳለብን ስለምናውቅ እባካችሁ ተባበሩን እንላለን። ይህ ጥሪ ደግሞ ለሙስሊሞች ብቻ አይደለም፣ ነው ለኢትዮጵያውያኑ በጠቅላላው እንደው ከዕዳ ብንወጣበት መንገድ፣ አሁን አንዳንድ ሲስተማቲክ የሆኑ መንገዶች እየፈጠርን ነው። ያንን ለማድረግ እንሞክረው እና በዛ ላይ ትብብር እንጠይቃለን። ነው የፋውንዴሽኑ የቦርድ ፕሬዚዳንት አቶ ጀማል ያሲን ለተመዘገበው ስኬት የማህበረሰቡ ተሳትፎ ከፍተኛ እንደነበረ ገልጸው አመስግነዋል። ማዕከሉ መስጂድም ነው፣ ትምህርት ቤትም ነው። በአሁኑ ሰዓት ትምህርት ቤት ሆኖ የሚያገለግል ትምህርት ቤት ነው። የገዛ ነው። ወደ 89 የሚሆኑ የአሜሪካን ሀገር ልጆች የሚማሩበት ትምህርት ቤት ነው። ላይሰንስድ የሆነ ትምህርት ቤት ወደ 12 ክፍል ያለው አለ። እንደገና ደግሞ እዚህ ላይ እንደምታየው ሙሰላ የሚሆን መስጂድ የሚሆን ባለሁለት ለብል አለ። እዚህ አካባቢ ያለውን የፈርስት ጅራ ማህበረሰብ በሙሉ በጣም አድርገን ማመስገን እንፈልጋለን። ኸይር ስራቸውን፣ ሰደቃቸውን፣ ኮንትሪቢሽናቸውን፣ ስጦታቸውን በሙሉ አላህ ይቀበል ማለት እንፈልጋለን። ስለዚህ ወደፊትም ቢሆን እንደዚ አይነት ጥሪዎች ይኖሩናል። ለዛ ጥሪ መልስ በጎ የሆነ መላሳችሁ እንደሚሰጡ ባለሙሉ ተስፋ ነን። ለወዲሁ ግን አሁኑ ግን ማመስገን እንፈልጋለን። አላህ ስብሀነ ተዓላ ይስታችሁ። ጀዛከላህ ኸይር ማለት እንፈልጋለን። ፈርስት ሂጅራ ፋውንዴሽን ከዚህ ቀደም በዋሽንግተን ዲሲ እና አካባቢው ሁለት መስጂዶችን አቋቁሟል። ይህ የአሁኑ ሶስተኛው ሲሆን እስከ ሶስት ሚሊዮን የአሜሪካ ዶላር የሚያወጣ እና አገልግሎቱም የላቀ እንደሚሆን ታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንን አመሰግናለሁ፣ ለቀደመው ዘገባ። ከ50 ዓመታት በላይ ያስቆጠረው የባቢል የዝሆኖች መጠለያ ጣቢያ በቅርቡ በግዛት ውስጥ ሊደረጉ ታቅዶ የነበሩ የግንባታ ስራዎች እንዲቆሙ መደረጉን ተከትሎ በዝሆኖች ላይ የተጋረጠ አደጋን መቀልበስ እንደቻለ ይነገራል። ይሁንና ግንባታው ከመቆሙ በፊት የደረሰው ውድመትና ከአጎራባሽ ስፍራ ነዋሪዎች በኩል የተደቀኑ አደጋዎች ለጣቢያው አዲስ ተግዳሮትን ፈጥረውበታል። ይህን የተመለከተውን ዘገባ ስመኝሸ ቆይታ በኢትዮጵያ ካሉ የዱር እንስሳት መጠበቂያ ፓርኮች በግንባር ቀደምነት የሚጠቀሰው ከተመሰረተ ከ50 ዓመታት በላይ ያስቆጠረውና በምስራቅ አፍሪካ ብቸኛ የሆኑትን ጥቁር ዝሆኖችን ጨምሮ 31 ጡት አጥቢ እንስሳትና ከ222 በላይ የአዕዋፍ ዝርያዎች የሚገኙበት የባቢሌ የዝሆኖች መጠለያ ተቆርሶ ለእርሻ ኢንቨስትመንት ኩባንያ የተሰጠው ከአንድ ዓመት በፊት ነበር። ኩባንያው በመንግስት በተፈቀደለት 200 ሄክታር የሚጠጋ የመጠለያው ክፍል ዶዘር አስከትሎ በመግባት ለአንድ ዓመት ደኑን የመነጠረና ከግማሽ ምዕት ዓመት በላይ ያስቆጠሩ ዛፎችን የቆረጠ ሲሆን ዘር ባይዘራበትም ቦታው በትራክተር መታረሱን በኢትዮጵያ የዱር እንስሳት ጥበቃ ባለስልጣን የብሔራዊ ፓርኮች አስተዳደር መሪ ስራ አስኪያጅ የሆኑት ዶክተር አዳነ ጸጋዬ ነግረውናል። ኢንቨስተሮቹ ገብተው ስራ የጀመሩበት ሁኔታ ነው የነበረው። ቦታው ደግሞ የዝሆኖች መኖሪያ ነው። ከዛም አልፎ ተርፎ ዝሆኖች መጥተው ውሃ የሚጠጡበት ወደ የረር ወንዝ ሄደው ውሃ የሚጠጡበት ቦታ ስለነበረ በአጠቃላይ መጠለያው ላይ ትልቅ ተጽዕኖ የነበረው ነው። ከዛም ባለፈ ደግሞ በከፊል በረሃማ ነው ያ አካባቢ እና እዛ አካባቢ የሚበቅሉ እጽዋቶች በጣም በረጅም አመታት የሚደርሱ ናቸው። በቀላሉ ተክለሽ እንደዚህ ሪሀብሊቴት ልታደርጊ የምትችዪው ቦታ አይደለም እና ከዚህ አንጻር አካባቢውንም ወደ በረሃማነትም ከመለወጥ ጭምር ተጽዕኖ የነበረው ስለሆነ በአካባቢ ሰዎችም ላይ ከዚህ አንጻር ነው ብዙ ጥረቶች ነው ሲደረጉ የነበሩት፣ ያ ኢንቨስትመንት ከዛ አካባቢ እንዲወጣ። በምስራቅ ሀረርጌ ዞን የሚገኘው የዝሆኖቹ መጠለያ ክፍል ለግብርና ኢንቨስተሮች መሰጠቱ በዱር እንስሳት ጥበቃ ባለስልጣንና የምስራቅ ሐረርጌ ዞን አስተዳደር መካከል ከፍተኛ አለመግባባት ፈጥሮ የነበረ ሲሆን የተፈጥሮ ሀብት ተቆርቋሪዎችና ምሁራን ለጠቅላይ ሚኒስትር አብይ አህመድ ደብዳቤ በመጻፍ ጣልቃ እንዲገቡ ጠይቀዋቸው ነበር። ከብዙ ጭቅጭቅ በኋላም ለኢንቨስተሮች የተሰጠው መሬት ለመጠለያው እንዲመለስ መወሰኑን ዶክተር አዳነ ያስረዳሉ። ሲደረጉ የነበሩ ጥረቶች ፍሬ አፍርተው በክቡር ጠቅላይ ሚኒስትሩም በተሰጡ አቅጣጫ የኦሮሚያ ብሔራዊ ክልላዊ መንግስት የስራ ኃላፊዎች ከፍተኛ ጥረት አድርገው ችግሩ እንዲፈታ እንዲቀረፍ አድርገዋል። በዚህም ሂደት ውስጥ ደግሞ የምስራቅ ሐረርጌ ዞን አመራሮችም ጉልህ ተሳትፎ ነው የነበራቸው። የግብርና ኢንቨስተር ተቋሙ ከመጠለያው እንዲወጣ ይወሰን እንጂ በስፍራው በቆየባቸው ጊዜያት ያካሄደው የደን ምንጣሮ ያስከተለው ውድመት ከፍተኛ መሆኑንና የበርካታ ዱር እንስሳትን ሕይወትና ስነ ምህዳርን አደጋ ላይ የጣለ መሆኑን ዶክተር አዳነ ያስረዳሉ። በዋናነት ችግር ሆኖ የነበረው ይህንን ለማረስ የገቡ ማሽኖች ድምፅ አላቸው። እንደገና ቅደም እንደነገርኩሽ ወደ የረር ወንዝም መተላለፊያ ስለነበረ ዝሆኖች ስለተረበሹ ወደ ሰዎች የመኖሪያ አካባቢ እየሄዱ በሰዎች እና በዝሆኖች መካከል የነበረ ግጭት ነበረ። ይሄ በሰውና በዱር እንስሳ መካከል የሚፈጠር ግጭት፣ በዚህም ሳቢያ የተወሰኑ ዝሆኖች የተገደሉበት በሕገወጥ እንደዚሁም ደግሞ የሰው ሕይወትም የጠፋበት ሁኔታ ነው የነበረው። ይሄ ኢንቨስትመንት ከቆመ በኋላ ግን ይሄ ማሽኑም ድምፅ ከቀረ በኋላ ዝሆኖቹ ተፈጥሯዊ ወደ ሆነው ከዚህ ቀደም ውሃ ይጠጡ ወደነበረበት ቦታ እየሄዱ የሚፈልጉትን ነገር ስለሚያገኙ ከአሁኑም ቢሆን ችግሩ ቀዝቀዝ እያለ ያለበት ሁኔታ ነው ያለው። በኦሮሚያ እና በሶማሌ ክልሎች መካከል የሚገኘው እና በኦሮሚያ የምስራቅ ሐረርጌ ዞን በሶማሌ ደግሞ የፋይዳና የረር ዞኖች የሚያዋስኑት የባቢሌ መጠለያ በተለይ ከ2008 ዓ.ም ጀምሮ በክልሎቹ በተፈጠረው የፖለቲካ አለመረጋጋት ምክንያት ግለሰቦች እየተደራጁ በመጠለያ ውስጥ በሕገወጥ መንገድ የሰፈሩ ሲሆን በአሁኑ ወቅት 75 በመቶ የመጠለያውን ክፍል መሸፈናቸውን የመጠለያው ኃላፊ አቶ ባንኪ ቡዳሞ ይገልጻሉ። በዋናነት የባቢሌ ዝሆኖች መጠለያን አሁን ከባድ ችግር ውስጥ የጣለው ሕገወጥ ሰፈራ ነው። መጠለያው በሶማሌ ክልልና በኦሮሚያ ክልል መካከል ስለሚገኝ በዛም በኩል በኦሮሚያ በኩል በሁለቱም እንደ ፉክክር አይነት ነው። በብዛት ሰዎች እየገቡ ስለሆነ አሁን ፊት በጣም የሚከብድ እና በጣም የሚያስፈራ ነው አሁን ያለው ሁኔታ። ስለዚህ በጣም ከባድ ትኩረት እና ከባድ ግብር የሚፈልግ ጉዳይ ነው። አሁን የህገወጥ ሰፋሪ ብዛታቸው ይሄ ነው ብሎ አሁን ለመገመት ያስቸግራል። ቀን ወደ ቀን በጣም እየጨመረ እየሄደ በመሆኑ እና ከቁጥጥር ውጭ በሚሆን ደረጃ እየሄደ ስለሆነ ይሄ በጣም አሳሳቢ ጉዳይ ነው። የባቢሌ ዝሆኖች መጠለያ ሲመሰረት ከስድስት መቶ በላይ ዝሆኖች የነበሩ ሲሆን አሁን ሶስት መቶ ብቻ ቀርተዋል። ከስድስት ሺህ ዘጠኝ መቶ ሰማኒያ ስኩዌር ኪሎ ሜትር በላይ ይሸፍን የነበረው መጠለያም በህገወጥ ወጥ ሰፈራው ምክንያት አብዛኛውን ክፍሉን እያጣ ይገኛል። የዱር እንስሳቶቹም መሄጃ ስለሚያጡ የአካባቢው ነዋሪዎች ላይ ጉዳት ያደርሳሉ። አሁን ዝሆኖች ከምኖሩበት አካባቢ ለቆ ቀጥታ ወደ ህብረተሰቡ ተቀላቅለው ሰዎችን እየገደሉም እያቆሰሉ ከሰዎች ጋር ከፍተኛ ጦርነት ከፍቶ ነው እየኖሩ አሉት ከዚህ የዚህ ውጤት አሁን በዚህ አመት ብቻ እስካሁን ከሁለት ሺ አስራ ስድስት አስራ ሰውስጥ ሰዎች ህይወቶች ህይወታቸውን አጥተዋል። በዚሁን ማለት ነው ስድስት ዝሆኖች ተገለዋል። ይሄ ማለት በጣም ከባድ ጦርነት ነው። በመጠለያው እጅግ እየተባባሰ የመጣውን ይህን ህገወጥ ሰፈራ ለማስቆም የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ከሶማሌና ኦሮሚያ ክልል ባለስልጣናት ጋር በመተባበር በ2013 ዓ ም ወደ 780 አባወራዎችን ወደ ኦሮሚያ፣ 75 አባወራዎችን ደግሞ ወደ ሶማሌ ክልል እንዲመለሱ ማድረግ ችሎ ነበር። ሆኖም ይህ ስራ ተጠናክሮ ባለመቀጠሉና በመሀል ኢንቨስትመንት ተቋሙ በመግባቱ ህገ ወጥ ሰፈራውን እንዳባባሰው ዶክተር አዳነ አስረድተውናል። መተለያውም ህጋዊ የሆነ የራሱ ድንበር አለው፣ የራሱ ክልል አለው። እዛ ውስጥ ሌላ በህጋዊ መንገድ የተሰጠው ኢንቨስትመንት ሁለት የሚጣረስ ነገር ስለሆነ ከህገ ወጥ ሰፈራው የተለየ ትርጉም ስላለው ነው። በብዛት የሰማሽውን አይነት ድምፅ ስናሰማ የቆየ ነው። አሁን ግን በህገ ወጥ መንገድ የሰፈሩትን ሰዎች ያን የተጀመረውን ስራ በማስቀጠል ከኦሮሚያ ብሔራዊ ክልላዊ መንግስት እና ከሶማሌ መንግስት ጋር በመሆን በጋራ ችግሩን ለመቅረፍ ስራዎች እየተሰሩ ነው ያሉት። በቅርቡ ደግሞ ወደዛ ስራ የሚገባበት እና የባቢሌ ዞኖች መጠለያ ከህገወጥ ሰፋሪዎችም ነፃ የሚሆንበትን ስራ ለመስራት የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ሰፊ ዝግጅት አድርጓል። ስራም እየሰራ ነው ያለው። አሁንም ግን በሺዎች የሚቆጠሩ አባወራዎች በመጠለያው መኖራቸውን ቀጥለዋል። ይህ ሁኔታ ለከፍተኛ የተፈጥሮ ሀብት መመናመን እንደሚዳርግ የሚገልጹት አቶ ባንኪ አሁንም የክልሎቹን ትብብር እንደሚፈልግ ያስረዳሉ። መጠለያው የማይከበር ከሆነ ዳር ግንባሮ የማይከበር ከሆነ ዴዶ የማይከበር ከሆነ ምንም ዋስትና የለውም። አሁን ሁለቱ ክልሎች በዋናነት ፕሬዚዳንቶች ይህንን ሪሶርስ እንዳይጠፋ ትኩረት ቢያደርጉበት በጣም ቀላልና ሰዎችንም የማውጣት ስራ በቁጠኘት ቢከሄድበት ሰዎች ከሌላ አካባቢ የመጡ ስለሆነ ሌላ አካባቢ የራሳቸው ሆነ ሀብት አላቸው። የራሳቸው መምረ ስላላቸው ቀላል ነው እና ይህ ትኩረት ይፈልጋል። እናንተ የምትሆኑ ድምፅ እንድትሆኑ ይቅርለ ይህን ለሰው ልጆች ህልውና መሰረት የሆነውንና ከፍተኛ የተፈጥሮ ሀብት የያዘውን የባቢሌ ዝሆኖች መጠለያ ለማዳን የኦሮሚያ እና የሶማሌ ክልሎችን ባለስልጣናት ቀና ርብርብ እንደሚጠይቅ የሚናገሩት ባለሙያዎች በአጭር ጊዜ ውስጥ እርምጃ ተወስዶ የሰፈሩት ነዋሪዎች ካልተነሱ፣ መጠለያው በቅርቡ ታሪክ ሊሆን እንደሚችል አስጠንቅቀዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዘመኝሽን በእጅጉ አመሰግናለሁ። ብዙም ባልራቀው ዘመን ሰዎች ደብዳቤ የሚጽፉት በእጃቸው ነበረ። ይሁንና በቴክኖሎጂ እንደተጋረዱት በርካታ ነገሮች ሁሉ በእጅ መጻፍ ከወትሮ በተለየ እየተለመደ መሆኑን እየቀነሰ መጥተዋል። አሁን ላይ ቴክኖሎጂ እኒያን ደብዳቤዎች መጻፍ ጀምረዋል። ጁሊታ አበቡ ያዘጋጀችውን አንድ ዘገባ በመቀጠል እናሰማችኋለን። የጥንት የጠዋቱ ደብዳቤን በእጅ መጽሐፍ ባህል ዳግም እያንሰራራ ነው። ደብዳቤ በእጅ መጽሐፍ በአንድ ወቅት የየዕለት የሕይወት አካል ነበረ። ሰውኛን ክኪውን ትቶ አሁን ላይ ደግሞ ኮምፒውተሮች ይህን ተግባር ቀላልና ቀልጣፋ አድርገውታል። ፌኒክስ ላይ መሠረቱን ያደረገ አንድ ኩባንያ ትክክለኛ ብዕር በመጠቀም በተጠቃሚው ምርጫ ፊደላትን በሚጽፉ ሮቦቶች ድጋፍ ያንን ባህል እንዲያንሰራራ አድርጓል። ዴቪድ ዋክ ሃንድሬትን የተባለው ኩባንያ መስራችና ዋና ኃላፊ ናቸው። በአንድ ወቅት አሮጌ የነበረው አሁን ላይ አዲስ ሲሆን ይመስለኛል። በእጅ የተጻፈ መልእክት መቀበል አይንን ብቻ ሳይሆን ስሜትን ይማርካል። ይሄ ትልቅ ነገር ነው። ዋና ደንበኞቻቸው ከደጋፊዎቻቸው ጋር ጠንካራ ግንኙነት ለመፍጠር በእጅ የተጻፉ ደብዳቤዎችና የመስጋና ማስታወሻዎችን የሚጠቀሙ ለትርፍ ያልተቋቋሙ ተቋማት ናቸው። ተቋማት የድጋሚ ልገሳ እንዲደረግላቸው ያግዝ ዘንድ። እኛ ያነጣጠርንባቸው ተቋማት ለትርፍ የተቋቋሙ አይደሉም። ለትርፍ ያልተቋቋሙ ተቋማትን ከሚገጥሟቸው ትልቅ ተግዳሮቶች መካከል አንዱ የድጋሚ ልገሳ መቶኛ ከሀምሳ በመቶ ዝቅ ያለ መሆኑ ነው። ሰዎች በድጋሚ የማይለግሱበት አንደኛው ምክንያት በቅጡ እንደተመሰገኑ ስለማይሰማቸው ነው። እኒህ ለትርፍ ያልተቋቋሙ ድርጅቶች በእጅ ጽሑፍ መልእክቶች ይበልጡኑ ትርጉም ባለው መንገድ ለጋሾቻቸው ይደርሱ ዘንድ እናግዛችኋለን። በራስ አዘዝ ወይም አውቶማቲክ መሳሪያ የእጅ ጽሑፎችን ማስፈር አዲስ ነገር አይደለም። የቀደሙት ፕሬዚደንት ቶማስ ጄፈርሰን ፖሊግራፍ የተሰኘውን መሳሪያ በአውሮፓውያኑ 1800ዎቹ በመጠቀም የተለዋውጧቸውን መዛግብቶቻቸውን ቅጂ ለማስቀመጥ ይሞክሩ ነበረ። ጄፈርሰን መሳሪያውን እንደ መትሃት ቴክኖሎጂ ቆጥረውታል። ራሳቸውም የፈጠራ ባለሙያ የሆኑት ፕሬዚደንቱ ለእንግሊዛውያኑ የመሳሪያው ፈጣሪዎች የማሻሻያ ምክሮችንም ይለግሱ ነበረ። ከሁለት መቶ ዓመታት በኋላ ሂደቱ የማሽን ቋንቋና የላቁ ቴክኖሎጂዎች አመራረትን አካቷል። ቴክኖሎጂው የስሪዲ ህትመት በጨረር መቁረጥ ብልሃቶችንና ለሮቦቱ በውቅት የተሰራ ኤሌክትሪክ ትስስር ሳንቃን አካቷል። በመልእክታቸው ውስጥ ምን ማስፈር እንዳለባቸው ለማወቅ እርዳታ ካስፈለጋቸው በቻት ጂፒቲ መዋቅሩ በኩል የተሻሉ መልእክቶችን በማፍለቅ እንዲረዳቸው የሰው ሰራሽ ልቀት ቁልፉን መምረጥ ይችላሉ። ተጠቃሚዎች ሮቦቶች በእጅ የሚጻፉ መልእክቶችን ግላዊ የንክኪ አፍታዎች ሙሉ በሙሉ መተካት ባይችሉም፣ የሃንድሬትን ኩባንያ ባልደረቦች ግን ወደዚያው እየተጠጉ እንደሆነ ያምናሉ። ጋቢና ቪኦኤ ነው። ከአሜሪካ ድምጽ እየተከታተላችሁ ያላችሁት አድማጮቻችንና ተመልካቾቻችን። በመቀጠል ደግሞ ዮናታን ዘብዴውስ የእድገት ውስንነት ያለባቸውን ህጻናት ለማጓጓዝ ለማገዝ ስለተቋቋመው ብራይት ግብረሰናይ ድርጅት ይነግረናል። በመቀጠል ይቀርባል ኦቲዝም ማዕከል መስራችና ስራ አስኪያጅ ወይዘሮ ቴግስት አበበ ናቸው። ወይዘሮ ቴግስት ይህንን ማዕከል እንዲከፍቱ ምክንያት ሆናቸው አንድ ወንድ ልጃቸው ኦቲዝም ያለበት መሆኑ ነበርም። ሀሌሉያ ለሚባለው ልጃቸው ሲሉ ያሰቡት ማዕከል ዛሬ ለብዙ የኦቲዝም ችግር ያለባቸው ህጻናት መዋያ መማሪያና ማሰልጠኛ ሆኗል። ኦቲዝም ላይ የሚሰራ ስራዎችን አንብቤ አይቼ ልምድ ወስጄ ለምን አልጀመርም ብዬ ቤቴ ውስጥ በራሴ ልጅ ጀመርኩኝ። በእኔ ልጅ ላይ ስራውን ሳይ በአንድ ወር ውስጥ ብዙ ለውጦችን አመጣ። ለምሳሌ በራሱ መጸዳዳት ቻለ፣ ሀሳቡን መግለጽ ቻለ። በፊት አንድ ነገር ሲፈልግ ማልቀስና ከግርግዳ ጋር መጋጨት ነበረ። የልጃቸው ለውጥ ሌሎች 15 ልጆችን መልምለው በቋምነት ለመንከባከብ ምክንያት የሆናቸው ወይዘሮ ትእግስት ዛሬ በአንድ ጠባብ ግቢ ውስጥ 53 ህጻናትን የተንከባከቡ እንደሚገኙ ይናገራሉ። ይህንን ለውጥ ሳይ በጣም ቀናሁኝ። ሌሎችስ በየቤቱ ያሉ ምንድን ነው እድል ፈንታቸው? ብዬ አንድ ማቃት እንደዚሁ ኦተስቲክ ልጅ ያላት እናት ነበረች እና እሷን በቃ ልጅሽን ስጭኝ፣ እኔ ነጻ ነኝ፣ ከእኔ ልጅ ጋር አብሬ ልስራበት እያልኩኝ እያለ ነው እንግዲህ ሌሎች ሰዎች ስራ መታዊ የሚያውቁ ሰዎች በተወሰነ መልኩ እንረዳሻለን አስራ አምስት ልጅ መልሚ ያሉኝና አስራ አምስት ልጅ መልምለን ከዛ ከውጭ በመጡ ሰዎች ዲያግኖስ ተደርገው በ2008 ብራይቶቲዝም ማዕከል ተብሎ ይሄ ስራ ተጀመረ በ15 ልጅ ከአንድ ልጅ ወደ 15 ልጅ አደገ ከ15 ወደ ሃያ አደገ ከሃያ ወደ ሰላሳ አደገ አሁን እንግዲህ ወደ 53 ልጆችን በዚህ ማዕከል እያሰለጠንን እንገኛለን ወይዘሮ ትዕግሥት ይህን ሁሉ ማድረግ ግን ቀላል አይደለም ይላሉ በገጠሙት ችግር ተዘግቶም ያውቃል ቋሚ በጀትም ኖሮ ታቅም በግለሰቦች ድጋፍ የቆመ ማዕከል ነው ብሏል። የኦቲዝም ችግር ያለባቸውን ህጻናት መንከባከብና ማሰልጠን ብዙ ውጣ ውረዶች እንዳሉት የሚናገሩት ወይዘሮ ትዕግሥት ብዙ ዋጋ እንዳስከፍላቸውም ይገልጻሉ። ሃምሳ ሶስት ሲደርሱ እንግዲህ ለእኛ በጣም ከባድ ነው፣ ከአቅማችን በላይ ሆኗል። ከሃምሳ ሶስቱ ውስጥ ሰባቱ ከሰዓት ነው የሚማሩት፣ ከዘጠኝ ሰዓት እነኚህ ሲወጡ ማለት ነው ከዘጠኝ ሰዓት እስከ አስራ አንድ ሰዓት ባለው የሁለት ሰዓት ቴራፒ ወስደው ይሄዳሉ። እነዚህም ዌቲንግ ሊስት ላይ በጣም ለረጅም ጊዜ የቆዩ በቃ አማራጭ ያጣንባቸው ከነኝ ጋር እንዳንቀላቀል ግቢውም አይበቃንም፣ ክፍልም አይበቃንም። ያለንበት ግቢ ተከራይተን ነው። ከግለሰብ የተከራየ ነው። ግቢ ነው ተከራይተን ነው። የኪራይ ወጪ ያለብን የመምህራን ወጪ ያለብንና እነዚህን ሁሉ ውጣ ወረዶች እያለፍን ነው። ይህንን ስራ እየሰራን ያለ ነው። ምንም እንኳን ኦቲዝም ያለባቸውን ልጆች ማሰልጠን እንዲህ ከባድ ቢሆንም በቶሎ የሚያሳዩት ለውጥ ጉልበት እንደሚሆናቸውም ተናግሯል። ኦተስቲክ ልጆች ጥሩ ሰልጣኞች ናቸው። እንዲያውም ከእኛም፣ የተሻሉ ከማንኛውም ሰው የተሻለ ሰልጣኞች ናቸው። አንዴ ከተመሰመረላቸው መስመር አይወጡም። እኛ እንወጣ ይሆናል፣ እነሱ ግን አይወጡም። ይሄ ሁልጊዜ እንድናሰለጥናቸው ያበረታታናል ያነሳሳናል ለውጥ ስታይ ማለት ነው ስለዚህ እነሱን ማሰልጠን እኔ እንደውም ሌላን ሰው ከማሰልጠን የተሻለ ነው ብዙ ጊዜ የሚያሰለጥኗቸው ለነገሮች ትኩረት እንዲሰጡና እንዲረጋጉ በተለይም በቃላት ራሳቸውን መግለጽ እንዲችሉ የቃላት ቴራፒ እንደሚያሰለጥኗቸውም ገልጿል ወደ እኛ ሲመጡ በራሳቸው የማይመገቡ በራሳቸው የማይለብሱ በራሳቸው የማይጸዳዱ ናቸው እነዚህን ክህሎቶች እንዲችሉ ነው የምናደርገው። ብራይት የኦቲዝም ማዕከል ህፃናትን ወደ ማዕከሉ የሚያስገባበትም የራሱ የሆነ ሂደትና መስፈርት እንዳለውም ነግረውናል። መጀመሪያ አንድ ልጅ አንድ ወላጅ ልጁን ይዞ ወደኛ ሲመጣ ወደ ሐኪም ነው የምንልከው። ዲያግኖስ የሚያደርግ ሐኪም ጋር እንልካለን። ሐኪም ዲያግኖስ አድርጎ ይሄ ልጅ ኦቲዝም አለው የሚልን ወረቀት ሲሰጠው ከወረቀቱ ጋር እንቀበላለን ወረቀት የሌለውን ልጅ አንቀበልም። ከኦቲዝም ችግር ጋር የሚወለዱ ህጻናት በአስደንጋጭ ሁኔታ እየጨመረ መሆኑንም ገልጿል። በግንዛቤ እጥረትና በአመለካከት ችግር በካቴና ታስረው የተደበቁና የተገለሉም ብዙ መሆናቸውን አስረድተዋል። በሳምንት ውስጥ እስከ አምስት ሰው እናስተናግዳለን። አዲስ የሚመጣ ማለት ነው። እንግዲህ ይህን ቁጥር ስናባዛው በጣም ብዙ ቁጥር ነው እና በጣም ሊተኮርበት የሚገባ ስራ ነው። እኛ ሀገር ቀደም እያልኩ ነበረ፣ እኛ ሀገር ጥናት አልተደረገም። ግን በውጭ ሀገር የተደረገ ጥናት ከመቶ አንድ ልጁ ሲባል ነበር። ከአርባ ተባለ። አሁን አሁን በቅርብ ከ21 ልጅ ኦቲስቲክ ነው እየተባለ ነው። ስለዚህ የእኛስ ሀገር ቁጥር አናቀውም፣ ግን እኛ እንዲህ አይነት ማዕከሎች እየተጨነቁ ነው። በብዛት ሰው እየመጣ ነው። ኦቲዝም ያለባቸው ህጻናት የተለየ ችሎታ እና ተስጦ ያላቸው ህጻናት ናቸው የሚሉት ወይዘሮ ትዕግስት እና አልበርት አንስታይንን ጠቅሰው ትልቅ ቦታ መድረስ እንደሚችሉ ይናገራሉ ጋር ግ የመማር መብታቸው ሊከበርላቸው ይገባል ነው የሚሉት። እኛ አሁን አራት ልጆች ወደ መደበኛ ትምህርት ቤት ልከናል። በነዚህ አመታት ብቁ ሆነው ከዚህ ችግር ወጥተው ራሳቸውን ችለው መደበኛ ትምህርት ቤት ገብተው ከክፍል ክፍል እየተዘዋወሩ ያሉ ልጆች አሉ። እንግዲህ እስከዚህም ማድረስ ይቻላል ማለት ነው። ስለዚህ ትኩረት ይሰጣቸው ስንል ስንጮህ መማር አለባቸው ስንል ለእነሱ ስንሟገት፣ እነዚህን ሁሉ ነገሮች እያሰብን ነው። ከሰው የተለዩ አይደሉም፣ እንዳውም የተሻለ ነገር ያላቸው ናቸው። ከዚህ በተሻለ ሁኔታ ለማሰልጥንና ሌሎች ተጨማሪ ኦቲዝም ያለባቸውን ህጻናት ለማስገባት ሌላ ሰፊ ቦታ እንዲሰጣቸው ለመንግስት ጥያቄ ቢያቀርቡም ምላሽ እንዳላገኙ የሚገልጹት ወይዘሮ ትእግስት በክራይ ቤት ውስጥ ልናሰለጥናቸው አይገባም ነው የሚሉት። በኢትዮጵያ ያሉ ትምህርት ቤቶች ሁሉም ማለት በሚቻልበት ደረጃ ኦቲዝም ያለባቸውን ህጻናት ያገለሉ ናቸው። ችግሮችን ለመፍታት አካታች የትምህርት ስርዓት መዘርጋት ያስፈልጋልን ብሏል። እኔ እንደ መፍትሄ የማስበው እያንዳንዱ ትምህርት ቤት እነዚህ ልጆች ከባለሙያ ጋር መንግስት ባለሙያን መድቦ እንዲቀበል ማድረግ አለበት። ማዕከሉ የቆመው በግለሰቦችና በበጎ ፈቃደኞች ድጋፍ መሆኑን የሚናገሩት ወይዘሮ ትዕግስት ብራይት ኦቲዝም ማዕከልን ጨምሮ በኢትዮጵያ ያሉ ማዕከላት አራት ብቻ መሆናቸውን ጠቅሰው መንግስት ለዚህ ትኩረት መስጠት ይገባዋል ብሏል። ቪኦኤ በዚህ ጉዳይ ላይ የልዩ ፍላጎት ባለሙያዎችን ወላጆቻቸውና የመንግስት ባለሥልጣናትን እንዲሁም የስርዓት ትምህርት ተመራማሪዎችን መጠየቅ ይቀጥላል። ለዛሬው እዚህ አበቃን። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም ሁለቱም ትራምሻችሁ በእጅግ እናመሰግናለን። አድማጮቻችንና ተመልካቾቻችን መልካም ምሽት ይሆንላችሁ።